አብረህት ከአሥር ዓመታት በፊት ቤት መስሪያ መሬት ለማግኘት ከተደራጁት ማኅብራት ጋር በማኅበር ተደራጅታ ነበረም። ግን ምንም ሳይሰጥ ዓመታት ተቆጠሩ። ማኅበራቱ ብሶታቸውን ለመግለጽ ሰላማዊ ሰልፍ ለማድረግ ቢጠይቁም እንደ ወትረው ሁሉ ተከልክሏል። የማኅበሩ አባላት እልህኞች ነበሩና በቤተ ክርስቲያን ተሰባስበው ዶች ቨለን ጨምሮ ጉዳዩ ሚዲያዎች እንዲዘግቡት አድርገው ነበረም። የከተማ አስተዳደር ጉዳዩን ለማርገብ ይመስላል ከእነዚሁ ለ202 ማህበራት መሬት እሰጣለሁ ብሎ ዝርዝር ስም የያዘ ማስታወቂያ ለጠፈም። ከዛስ ስም ዝርዝራችን ሁለት መቶ ሁለት ማህበራት ወጥቶልናል ማዘጋጃ ቤት። ከዛ ሚሊኒየም ደረሰ። ለሚሊኒየም የተሰጠንን መሬት ለዳያስፖራ ነው የተሰጠው። እኛ ግን ግብር እየከፈልን እዚህ እየሰራን ለመንግስቱ ኮንትሪቢት እያደረግን ነው። ዳያስፖራ በሌላ ትሪትመንት መደረግ ይችላል። እኛ ግን እዚህ ያለን ግን ለምንድን ነው እንደዚህ የሚደረገው? ሁለት ሶስት ጊዜ ነው እንትን ጥቃት የደረሰብን። አቅም የለንም፣ ድሆች ነን። ይህን ስር የሰደደ የቤት ችግር ለመቅረፍ የመሬት ስጡን የሕዝብ ጥያቄ ምላሽ ሳይሰጡ ከአስር ዓመታት በላይ ያደፈጡት የከተማው አስተዳደርና የክልሉ መንግስት አሁን አዲስ የቤት ልማት ጀምረናል እያሉ ነው። 48000 ብር ቅድሚያ ክፍያ ለገበሬዎች ካሳ 5000፣ በድምር 53000 ብር እየከፈላችሁ ተመዝገቡ የሚል ቅድሚያ ክፍያው ከተከፈለ በኋላ ካርታው በደደቢት ማይክሮፋይናንስ ተይዞ በየወሩ 2900 ብር እየከፈሉ እዳቸውን ካጠናቀቁ በኋላ የቤት ባለቤት እንዲሆኑ የሚያደርግ ነው ተብሏል። ለደሃ ሳይሆን ለሀብታም የቆመ መንግስት ነው። ለንግድ የቆመ መንግስት። ተመዝገቡ ብሎን ሁላችንም ተመዝግበን ነበር። እንደ አቅማችን ይሰጠናል፣ መንግስታችን ነው ብለን። ግን ነጋዴ ሆነህ 48 ታስይዛለህ፣ አምስት የመሬት ካሳ ትከፍላለህ፣ እንደገና ደግሞ በብድር ከደደቢት በወለድ የሚከፈል መስሪያ ታደርጋለ ማለት ይህ ለደሃ የሚሆን አይደለም። አረና ትግራይ በበኩሉ ፕሮጀክቱ በከፍተኛ ኪሳራ ላይ ወደቀ ያለውን የደደቢት ማይክሮፋይናንስ በገንዘብ ለማጠናከር የተደረገ ሴራ ነው ይላል። አቶ አንዶም ገብረስላሴ፣ የድርጅቱ የህዝብ ግንኙነት ኃላፊ፦ ደደቢት ማይክሮፋይናንስ የሚባላለ የህወሀት ድርጅት ነው። እዚህ የህወሀት ድርጅት በዚህ ሁለት ዓመት ውስጥ ከፍተኛ ችግር ላይ ነው ያለው አንዱ ምክንያት ገንዘቡ ሊሰበስቡት ወይም መሬቱ ሊሰጡት የፈለጉበት ምክንያት ድርጅቱ ከፍተኛ ኪሳራ ላይ ነው ያለው የሚል እንቅስቃሴ ጀምረው ነበር። ኪሳራው ለህብረተሰቡ ለገበሬውን በርካታ ሚሊዮን ብር አከፋፍሎ ገበሬው መመለስ አልቻለም። ስለዚህ ድርጅቱ ሊከስር ነው፣ ከገበያ ሊወጣ ነው። ስለዚህ ድርጅቱ ወደ ገበያ እንዲመለስ ምን ማድረግ አለብን አሉ። ባለፈው ዓመት ምንድን ነው ያደረጉት? የትግራይ ቢሮ ያሉት ደብዳቤ ጽፈው ነበር። ምን የሚል ነው? ድርጅቱ እየከሰረ ስለሆነ ማንኛውም የገንዘብ እንቅስቃሴያችሁ፣ ደሞዝም ጭምር ማለት ነው በደደቢት ማይክሮ ፋይናንስ እንዲሆን አሉ። ይሄ ሊሳካላቸው አልቻለም። ስለዚህ ብቸኛ አማራጭ ያላቸው ይሄ መሬት መጠቀም ነው። መሬት የህዝብና የመንግስት ነው አሉና አሁን ለደደቢት ሰጡት። ደደቢት መሬቱን ያስይዞ ነው ብድርም አስገብቶ ህብረተሰቡ በሙሉ 48 ሺህ ወደ ደደቢት እንዲያስገባ እያስገደዱት ያሉት። ስለዚህ ምንድነው ነው በገንዘብ እጥረት ተጠቅቶ የነበረው ደደቢት ገንዘብ ማግኘት አለበት ማለት የሚያንቀሳቅሰው ስለዚህ የደደቢት የማበደር የማንቀሳቀስ አቅሙ ግምተዋል ማለት ነው። ጉዳዩን በቀጥታ ይመለከታቸዋል የተባሉ የክልሉ የንግድ ኢንዱስትሪና ከተማ ልማት ቢሮ ምክትል ኃላፊ በተንቀሳቃሽ ስልካቸው የጽሁፍ መልእክት በመላክ ጭምር ልናገኛቸው ሞክረን አልተሳካልንም። ከብዙ ጥረት በኋላ የቢሮው የህዝብ ግንኙነት ኃላፊ አግኝተናቸው ጉዳዩን በዝርዝር አስረዳናቸው። ከሚመለከታቸው ማለትም ከኒሁ ከምክትል ቢሮ ኃላፊው ማለት ነው ተወያይተው አስር ሰዓት ላይ መልስ እንደሚሰጡን ነግረውን፣ በቀጠሯችን መሰረት በተደጋጋሚ ስልክ ብንደውልም ስልኩን ስላላነሱ ሐሳባቸውን ማካተት አልቻልንም። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ka ababam